በሀዲያ ዞን የሶሮ ወረዳ ዋና አስተዳዳሪ ከስልጣን መነሳታቸውን በመቃወም የተጠራ ሰልፍ በወረዳይቱ ዋና ከተማ ግንብቾ ተካሂደዋል። አንዳንድ ሰልፈኞች ታዲያ አስተዳዳሪው የተነሱት ያለምንም ቅድመ ሁኔታና ያለ ግምገማ መሆኑ አደባባይ እንድንወጣ ምክንያት ሆኖ ነዋል ሲሉ ለአሜሪካ ድምፅ ገልጠዋል። ከትናንት አንስቶ የሀዲያ ዞን መንግስት ኃላፊዎችን አስተያየት ለማካተት ያደረገው ጥረት አለመሳካቱን ጠቅሶ የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አድርሶናል። በሀዲያ ዞን የሶሮ ወረዳ አስተዳዳሪ ያለምንም ቅድመ ሁኔታ ከስልጣን ተባረዋል ያሉ የግምቢቹ ከተማ ነዋሪዎች ለተቃውሞ አደባባይ ወጥተዋል። ስማቸው በብዙሀን መገናኛ እንዲገለጽ ያልፈለጉ ከሰልፈኞች ውስጥ እንደነበሩ የተናገሩ የከተማው ነዋሪዎች አስተዳዳሪው በህዝብ ይሁንታ ያላቸውና ለውጥ ለማምጣት ሲታተሩ የነበሩ ሰራተኛ ሲሆኑ እንደሌላው አመራር ተገምግመው ሳይሆን በሰራ ከስልጣን ወርዷል በማለት ነው አደባባይ መውጣታቸውን። በስልክ ለቪ የገለጡት አቶ አቤኔዘር በቀላ ይባላሉ። እና ወጣት ነው። ያው ህዝባዊ ነው፣ ልዩ ህዝብን ወደ ልማት ይዞ የሚሄድ ጥሩ አስተሳሰብ ያለው ህዝባዊ ነው እና ያለምንም ምክንያት የተወሰነ ግሩፖች አሉ። እኛ ምንም ሳና ጥፋት ሳይ ህዝብን ይዞ አንዳንድ የሚነበቡ ልማቶችን ሰርተዋል በዚህ በአንድ ዓመት ውስጥ እና ይህንን ምንም በማይታወቅ ቡዲያ በሆነ መስመር መጥተው ዛሬ ከዞን እንትን በዚህ ጉዳይ ህዝቡ በጣም ታሞ ሰላማዊ ሰልፍ ወጣ። ምን ያህል ህዝብ ነው በግምት ሰላማዊ ሰልፍ? ኧረ ከአራት ሺ ከአምስት ሺህ በላይ ነው። ወደ ግጭት የተካቱ ጉዳዮችም ነበሩ። ህዝቡ በሰላም እንዲበተን ተደርጓል እና አስተዳደሩ አቶ አብኝ ዘርን ይዘው ከዞን የመጡ አመራሮች ዞን ይዘው ይሄዳሉ። በክልሉ የወረዳ አስተዳዳሪ፣ የዞን መሪ፣ የከተማ ከንቲባ እየሾመ የሚያስቀምጠው ክልሉን እየመራ ያለው ደሄደን የሚባል ፓርቲ ነው። አሁን ራሱን አክስሞ የብልጽግና ፓርቲ አባል የሆነው ማለት ነው። ከምን የተነሳ ነው አሁን ድርጅቱ ያስቀመጠው ሰው ሲነሳ ያለኛ ይሁንታ ተነሳ ብላችሁ ሰላማዊ ሰልፍ ልትወጡ አላችሁት? ለግምገማ ይቀርብ ነበር። አንዴ አስተዳደር ካጠፋ ይህንን አጥፍተዋል። በዚህ በዚህ መሰረት በህዝቡ አቤቱታ የህዝቡን አቤቱታ ተከትሎ ነበረ የኤጀንሲ አነታ የነበረው እና ዱብዳ ነው። በቃ ምንም ይህንን አጠፋ እንዲሆነ የሚባል ነገር የለም። ለዚህም ሰልፈኞቹ የሶሮ ወረዳ አስተዳዳሪም አቶ አበኔዘር በቀለን ከስልጣን ያነሱት የሐዲያ ዞን አመራሮች ናቸው ሲሉ ይከሳሉ። በጣም የሚገርም ነገር ነው። የሆነው ነገር ሀገራዊ ለውጡ ከተካሄደ በኋላ አዲያ ዞን ላይ በመጀመሪያ ደረጃ ለውጡን ከተቀበሉ ወረዳዎች አንዱ የሶሮ ወረዳ ነው። ከዛ በኋላ ህዝብ በነፊስ ጥፎ ካላቸው የትምህርት ዝግጅት ፖለቲካል አቀን ካላቸው ከዚህ በፊት በነበራቸው ፐርፎርማንስ ብዙ ነገር አይቶ ህዝብ የሰጣቸው ልጆች ነበሩ እና እነዛ ልጆች የህዝብን እየሰሙ ይሰሩ ነበረ እና ያንን ያልወደዱ አንዳንድ ርዝራዥ የቀድሞ ስርዓት ናፋቂዎች ለውጡ ያልቀየራቸው ያንን ላይ መጀመሪያ ያዙትን ነገር ይዘው የመጡ ሰዎች ነበሩ እና ያለምንም የህዝብ ግምገማ፣ ያለምንም የመቶ ምክር ቤት አባላት ሳይገመገሙ ነው ተዳደሩን ለማንሳት የመጡት። በዛ በጣም ከባድ የሆነ ከባድ የሆነ ነውጥ ተነስቶ ነበረ ከተማው ላይ ህዝብ ወጥቶ፣ በፍጹም እኛ የሰጠናቸውን ልጆች አናስገመንግን የወርዱበት ሁኔታ የለም። በእነሱ አማካኝነት ደግሞ የተጀመረ ፕሮጀክት ተሳታፊዎች ነበሩ። ይህንን ያደረገው ደግሞ የዞኑ የአዲያ ዞን ድርጅትና ዋና አስተዳደር ነው የሚባል ትልትንታን ያለው። በሰልፉ ግጭት እንዳይፈጠር የጽጥታ ኃይል ከፍተኛ ጥረት ማድረጉን ተናግሯል። ከትናንት ጀምሮ የሀዲያ ዞን የመንግስት የስራ ኃላፊዎችን አስተያየት ለማካተት ተደጋጋሚ ጥረት ባደረግም አልተሳካም። የዞኑ መንግስት አስተያየት ሳገኝ የሚመለስበት ሲሆን፣ አሁን በሶሮ ወረዳ ግንብቹ ከተማ እንደተደረገው ሰልፍ ባይወጣበትም በአሁኑ የዞኑ አስተዳዳሪ አቶ አሸናፊ ጴጥሮስ የተተኩት አቶ አያለው ዝና ከስልጣናቸው ስነሱ ተቃውሞ ማስተናገዱ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም